የመጽሐፉ ርዕስ የቤተ ክርስቲያን ታሪክ በአፍሪካ የሚል ነው። የተጻፈው በጆናታን ሂልደር ብራንት ነው። ተርጓሚ ጌቱ ግዛው ሲሆን ኤዲተር ገበየው አየለ ነው። መጽሐፉ የታተመው በላፕሱሊ ብሩክስ ፋውንዴሽን ነው። መግቢያ አንድ። ሰው ክርስትና ወደ አፍሪካ አህጉር የገባው በቅርብ ጊዜ ነው የሚል የጋራ እምነት መኖሩን ለመረዳት ብዙ ሰው በማነጋገር መድከም አያሻውም። ይህ አስተሳሰብ በአሁኑ ጊዜ አፍሪካ ውስጥ የሚገኙት የክርስትና እምነት ክፍሎች በእንግሊዝኛው ምጻረ ቃል ዴኖሚኔሽንስ ወይም አጥቢያ ቤተ ክርስቲያን እድሜ ከአንድ መቶ ዓመት ያንሳል የሚለውን በማጤን ላይ የተመሰረተ ነው። እንዲህ ያለው አስተሳሰብ አንድ ሰው በሚያዘጋጀው ያልተጠና ናሙና ሊረጋገጥ የሚችል ይመስል ይሆናል። ለምሳሌ በአሁኑ ጊዜ በአካባቢው ስላሉት አጥቢያ ቤተ ክርስቲያን ያስቡ። እያንዳንዳቸው ከተመሰረቱ ምን ያህል ጊዜ ይሆናቸዋል? በማናቸውም አኳኋን መልሱ ከመቶ 100 ዓመት ያነሰ የሚል እንደሚሆን አያጠራጥርም። ማንም ቢሆን እንዲህ ያለው አነስተኛ ጥናት ወደ ተሳሳተ ማጠቃለያ እንዳያመራው ሊጠነቀቅ ይገባል። ከዚሁ ጋር ባለፈው ምዕተ ዓመት ክርስትና እጅግ ከፍተኛ እድገት እንደታየበት ማስታወሱ ተገቢ ነው። በ1875 ዓመተ ምህረት በአፍሪካ ይገኙ የነበሩ ክርስቲያኖች ቁጥር በአስር ሺዎች የሚቆጠር ሲሆን ዛሬ ግን ክርስቲያን መሆናቸውን የሚመሰክሩ አፍሪካውያን በሚሊዮን ይቆጠራሉ። በከፍተኛ ቁጥር ላደገው ለዚህ ህዝብ እንክብካቤ የሚያደርጉት አብዛኛዎቹ የክርስትና እምነት ክፍሎችና አብያተ ክርስቲያን የተመሰረቱት በቅርቡ መሆኑ ግን እርግጥ ነው። ታዲያ አፍሪካ ውስጥ የክርስትናን ጅማሬ አስመልክቶ ያለው እውነት ምንድን ነው? ከ1875 በፊት በአፍሪካ ውስጥ አብያተ ክርስቲያን ከነበሩ የት ይገኙ ነበር? ስራቸውስ መቼ ጀመሩ? ይህ መጽሐፍ የተጻፈው እነዚህንና ሌሎች ተዛማጅ ጥያቄዎችን ለመመለስ ነው። የተሟላ ታሪክ ለማቅረብ ይቻለው ዘንድም ቤተ ክርስቲያን ከክርስቶስ ልደት በኋላ በመጀመሪያው ክፍለ ዘመን በአፍሪካ ከተመሠረተችበት ጊዜ ይጀምራል። ከዚያ በመነሳት አህጉሪቱ ውስጥ የተደረጉ ዋና ዋና የክርስትና እምነት እንቅስቃሴዎችን እድገት ያጤናል። ይህ ጉዳይ በዝርዝርና በጥልቀት መግለጡ ጠቃሚ ቢሆንም ይህን መጽሐፍ የአፍሪካ ቤተ ክርስቲያን ታሪክ አጭር ጥናት ብቻ ስለሆነ በዚህ ደረጃ ለመግለጥ የሚቻለው የአስራ ዘጠነኛውን ክፍለ ዘመን ዋና ዋና ጉዳዮችን ብቻ ነው። አንዳንድ የታሪክ ሊቃውንት የአፍሪካ ቤተ ክርስቲያንን ታሪክ ያልተያያዙ ክንውኖች ስብስብ እንደሆነ አድርገው ማሰብ ይወዳሉ። እኔ ግን ይህን መጽሐፍ በማዘጋጅበት ጊዜ በአፍሪካ ቤተ ክርስቲያን የማያቋርጥ እድገት ላይ ይበልጥ ማትኮርን መርጫለሁ። ይህን ሐሳብ ለመግለጥ መልካም ምሳሌ የሚመስለኝ ስለ አንድ ዛፍ ማሰብ ነው። የአፍሪካን ቤተ ክርስቲያን ብዙ ግንዶችና ቅርንጫፎች እንዳሉት አንድ ግዙፍ ዛፍ ላስባት እወዳለሁ። የዛፉ ስሮች የቤተ ክርስቲያን መሠረት በሆነው ኢየሱስ ክርስቶስ ላይ በመመስረት ስር ሰደዋል። ከስሮቹ በላይ ያለው ግንድ ደግሞ የመጀመሪያዎቹን አምስት የቤተ ክርስቲያን የጀግንነት ክፍለ ዘመናት የሚወክል ነው። ከዋናው ዛፍ የሚወጡት ትላልቅ ቅርንጫፎች የተለያየ መልክዓ ምድር ገጽታ ያላቸውን የአፍሪካ ልዩ ልዩ ስፍራዎች ይወክላሉ። ከግንዶቹ የሚወጡት ቅርንጫፎች ደግሞ የተለያዩ አዳዲስ የአፍሪካ ቤተ ክርስቲያንን ይመሰርታሉ። እነዚህ አዳዲስ አብያተ ክርስቲያን የወጡት በቀጥታ ከቀድሞዎቹ የአፍሪካ አብያተ ክርስቲያን ነበር ማለት ነውኒ አይደለም ቀጥታ ግንኙነት የላቸው ነገር ግን ከዚህ ቀደም እምብዛም ትኩረት ያልተሰጣቸው ግንኙነቶች በመካከላቸው ነበሩ በመጀመሪያዎቹ አምስት ክፍለ ዘመናት ብዙ የአፍሪካ ክርስቲያኖች በከፍተኛ ስደት ቢሰቃዩም በክርስትና እምነታቸው ጸንተዋል በዚሁ ጊዜ በቤተ ክርስቲያኒቱ ላይ በጎ ተጽዕኖ የነበራቸው የአምልኮ ስርዓቶች፣ የቤተ ክርስቲያን አደረጃጀትና መዝሙራት አፍሪካ ውስጥ ተወልደው አድገዋል። እንደ ተሩቲሊያን ስፐሪያን እና አውግስጥኖስ ያሉ ታላላቅ የአፍሪካ የቤተ ክርስቲያን መሪዎች በመጨረሻ በዓለም አቀፍ ቤተ ክርስቲያን ተቀባይነት ያገኙትን ስነ መለኮታዊ ወይም በእንግሊዝኛው ምጽሐረ ቃል ቴዎሎጂካል ጽንሰ ሐሳቦችና ተረጓጎሞችን ያበረከቱት በዚሁ ጊዜ ነበር። አፍሪካ ውስጥ ለሚገኙ አዳዲስ አብያተ ክርስቲያን የሚያገለግሉ መሪዎችን ያበረከቱትም ከነዚህ ከሰሜን አፍሪካ አብያተ ክርስቲያናት የተገኙ ቅርሶች ናቸው። ባለንበት ዘመን በአፍሪካ የሚገኙ እውነተኛ ክርስቲያኖች የማትታየዋ የክርስቶስ ቤተክርስቲያን አካላት እንደመሆናቸው ባለፉት 19 ክፍለ ዘመናት ከነበሩት አፍሪካውያን ክርስቲያኖች ጋር ልዩ አንድነት አላቸው። ይህ መጽሐፍ በዚህ ታላቅ አህጉር ውስጥ ቤተ ክርስቲያን ያከናወነችውን በዘመናዊቱ አፍሪካ ለሚኖሩ ክርስቲያኖች በማስገንዘብ በእምነታቸው አዲስ እርካታ እንደሚያስፈል እንደሚያስገኝላቸው ተስፋ ይደረጋል። የመጽሐፉ ጥናት ክርስትና ወደ አፍሪካ በቅርብ ጊዜ ገባ ወይም ከአውሮፓ የመጣ ሃይማኖት እንዳልሆነ ማሳየት አለበት። ክርስትና ብርቱ ዓለም አቀፍ እምነት ሲሆን ላለፉት 19 ረጃጅም ክፍለ ዘመናት አፍሪካ ውስጥ የነበረ ነው። እንግዲህ በአፍሪካ የመጀመሪያው የክርስትና ምስክር ከነበሩት በመጀመሪያ እጅግ አጓጊ እና ግልጥ ወደ ሆነው ትረካ እንሸጋገር።